ሳይንስና ህብረተሰብ ሎንሊ ፕላኔት የተሰኘው ተቋም ከጉዞ ጋር በተያያዙ መጻሕፍቱና ሌሎች ሕትመቶቹ በዓለም ትልቁ ነው ተቋሙ ስለ የሀገራቱ በሚያደራጀው መረጃ ለበርካታ ተጓዦች እንደ ቁልፍ ጉዳይ የሚታየውን የኢንተርኔት አገልግሎት አጽንኦት ሰጥቶ ያነሳል ሎንሊ ፕላኔት ኢትዮጵያን በሚያስተዋውቅበት ክፍሉ በሀገሪቱ ያለውን የኢንተርኔት አገልግሎት በአፍሪካ ካሉ ሀገራት ጋር በማነጻጸር ያስቀመጠ ሲሆን የኢትዮጵያ መንግስትን ኢንተርኔትን ክፉኛ የሚጠራጠር በሚል ተችቷል። የኢትዮጵያ መንግስት ተቃውሞ በገጠመው ወቅት የማኅበራዊ ድረገጾችን መዝጋቱን እንደዚሁም ተቃዋሚና በመንግስት ላይ ትችት የሚያቀርቡ ድረገጾች በሀገሪቱ እንዳይነበቡ ማገዱንም በማስረጃነት ጠቅሷል። በኢትዮጵያ ያለውን የኢንተርኔት አገልግሎት በአህጉሪቱ የከፉ ከሚባሉት መካከል የመደበው ሎንሊ ፕላኔት ነገሮች ቀስ በቀስ እየተሻሻሉ ቢሆንም የኢንተርኔቱ ባንድዊድዝ በቂ አይደለም ይላል። ሌሎች በርካታ ጥናቶችም ይህን ይጋራሉ። ብዙዎች ለዘገምተኛው የኢትዮጵያ ኢንተርኔት ተጠያቂ የሚያደርጉት ብቸኛውን የአገልግሎቱን አቅራቢ ነው፣ ኢትዮ ቴሌኮምን። የኢትዮጵያ መንግስት እንደ ሌሎች የአፍሪካ ሀገራት በዘርፉ የግል ኩባንያዎች እንዳይሰማሩ በመከልከሉ ኢትዮ ቴሌኮም እንዳሻው አዛዥ ናዛዥ መሆኑ ዘርፉን እንደጎዳው ይናገራሉ። የአገልግሎቱ ተጠቃሚዎች ስራቸውን እንኳ በቅጡ ማከናወን አለመቻላቸውን በማንሳትም ያማርራሉ። መንግስት የሚቆጣጠረው ኢትዮ ቴሌኮም ዘውትር ቅሬታ በሚቀርብበት በዚህ የአገልግሎት ዘርፍ ከግል ኩባንያዎች ጋር አብሮ መስራት መጀመሩ ባለፈው ሳምንት መጨረሻ ይፋ ተደርጓል። ከኢትዮ ቴሌኮም ጋር ለመስራት ከተስማሙ ኩባንያዎች አንዱ ጂቱጂ አይቲ ግሩፕ ይሰኛል። የኩባንያው ዋና ስራ አስኪያጅ አቶ ብሩክ ሞገስ ጉዳዩ ባለፈው ሳምንት በይፋ ይነገር እንጂ ስምምነት የተደረሰው ባለፈው ጥር ወር መሆኑን ይናገራሉ። የኢትዮጵያ መንግስት እንዲህ አይነት አገልግሎት የሚሰጡ ተቋማት ፍቃድ እንዲያገኙ በህግ ከወሰነ አመታት መቆጠሩን ያስረዳሉ። የዛሬ ዘጠኝ አመት ይሆናል። በህግና በፖሊሲ ደረጃ ፕራይቬት ሴክተሩን እናስገብቱ፣ በዚህ መልኩ አሁን በተጀመረው መልኩ ማሰራት የሚቻልበትን ህጉን እና ፖሊሲውን አጽድቀው ነበረ፣ መንግስት አጽድቀው ነበር ማለት ነው እስከሚተገበር ድረስ ጊዜ ፈጀን እንጂ አይዲያም ኮንሰርቱን በህግም ደረጃ አዲስ አይደለም። በዚህ የቴሌኮም መንገዱን እና መስመሩን አመቻችቶ የሚሰራበት እስከሚያስተካክል ድረስ ጊዜ ፈጃል። ግን ምንድነው ስራት የሚባል ካተጎሪ አለ። ስራት ማለት ራዲዮ አዴስ ሰርቪስ ምንድነው? በቴሌኮም በሚያቀርበው አገልግሎት ላይ ፕራይቬት ሴክተሩ በምን መልኩ ተሳትፎ ያንን የቴሌኮምን አገልግሎት ሊያስፋፋ ይችላል የሚል ነገር ነው። በዛ ስር ካተጎሪዎች አሉ። አብዛኛዎቹ ኦልሬዲ ሰራባቸው ቆይቷል። እኛም ደግሞ እንደ ቴሌኮም ፓርትነር ሰራበት ቆይተናል። ምናልባት ፖፑላሪሊ ቢታወቀው የኤስኤምኤስ አገልግሎት ነው፣ የኮል ሴንተር አገልግሎት እንደ ስምንት አንድ ሁለት ውስጥ ያሉትን ኮል ሴንተር አቋቁመው በዛ በባስ ካተጎሪ ሲሰሩበት ቆይቷል። ፕራይቬት ሴክተሩን አሳስ ማሰራት የሚለው ነገር የተጀመረው በሲም ካርድ ነበረ። ሲም ካርድን ፕራይቬት ሴክተሩን ኢንቮልቭ ያደርግ የሲም ካርድ ሽያጭ ወንትሩ ተሩፍ ያንን የቴሌኮም ድንበር በዛ ስራ ሰፋ እንደዚሁ ቫሊዩ አድ ያደረጉ ፕራይቬት ሴክተሮች ሊሳተፉ ተጨማሪ ቢዝነስ ያመጣል የሚል እምነት አለ። ተረጋግጧለን አሁን ምንድነው፣ የኢንተርኔት አገልግሎቱ ነበር የቀረው መጨረሻ እሱ። አሁን እኛ ጃንዋሪ ነው የተፈራረም ነው፣ ግን ያው አመቻችተን ቴሌኮም ከፍለን ዳ ነገሮች አዘጋጅተን ከምን ድረስ ያው ትንሽ የተወሰኑ ወራቶች ጠጁ። መቀመጫውን አዲስ አበባ ያደረገው ጂ ቱ ጂ አይቲ ግሩፕ አሁን የጀመረውን የኢንተርኔት አገልግሎትን ጨምሮ ከኢንፎርሜሽን ቴክኖሎጂ ጋር በተያያዙ አራት ዘርፎች የተሰማራ ድርጅት ነው። ኩባንያው ለጊዜው የኢንተርኔት አገልግሎቱን ለማቅረብ የመረጣቸው የአዲስ አበባ አካባቢዎች ሰባት ናቸው። በተለምዶ ቦሌ፣ ሲኤምሲና 22 የሚባሉ አካባቢዎች የኩባንያውን አገልግሎት ያገኛሉ ከተባሉ ቦታዎች መካከል ይገኛሉ። የኢትዮ ቴሌኮምን መሠረተ ልማት የሚጠቀመው ኩባንያው የኢንተርኔት አገልግሎቱን ለተጠቃሚዎች የሚያደርሰው የራሱን ሰርቨሮች፣ የማከፋፈያ ማዕከሎችና የፋይበር መስመር ተጠቅሞ መሆኑን ስራ አስኪያጁ ያስረዳሉ። እኛ ከኢትዮ ቴሌኮም ባክቦን ወይም የኢትዮ ቴሌኮምን ጌትዌይ በመጠቀም ከዛ ላይ ባልክ ኢንተርኔት ወይም ባልክ ባንክ እንገዛለን ማለት ነው። ስለዚህ ኢትዮ ቴሌኮም የኛ ጌትዌይ ነው። ኢትዮ ቴሌኮም ደግሞ ኢንተርናሽናል ጌትዌይ ደግሞ ይገዛል። እነሱ ከኢንተርናሽናል ትገዙ፣ እኛ ደግሞ ከነሱ እንገዛለን ማለት ነው። ሲሚላር የሆነ ስትራክቸር አለው ማለት ነው በአሰራር ደረጃ ኢትዮ ቴሌኮም በርካታ ገንዘብ የፈሰሰበት መሰረተ ልማት መዘርጋቱን የሚናገሩት አቶ ብሩክ ይህም ዘጠና ዘጠኝ በመቶ አስተማማኝ የሆነ የኢንተርኔት አገልግሎት ለመስጠት የሚያስችል ነው ይላሉ። በኢትዮ ቴሌኮም የኢንተርኔት አገልግሎት ላይ የሚስተዋለውን ችግር መንስኤ ደግሞ እንዲህ ያብራሩታል። የኢትዮ ቴሌኮም ቻሌንጅ ምንድን ነው? ዘላስ ማይል ዲሊቨሪ የሚባል ነገር ዘላስ ኪሎሜትር በየሰፈሩ የቴሌቪዥን ቦክሶች አሉ። ከዛ ቦክስ ጀምሮ እስከ ከስተመሩ የሚገባው ዲሊቨሪ ያ ነው ቻሌንጅ ያለው ኢትዮ ቴሌኮም ጋር ሲመጣ ማለት ነው ሰው የሚቸገርበት፣ ምክንያቱም ያለው ኤክስፒሪንስ ከዛች ቦክስ ላይ ነው ወይ አቦክ ኦቨርክ ኢንቨስት ይሆናል ወይ የካወር ችግር ይኖረዋል። የተለያዩ ፕሮብሌሞች አላቸው። ያ ምን ያደርገዋል? ዘጠና ዘጠኝ ነጥብስ ዘጠኝ ፐርሰንት የነበረውን ኮር ኢንፍራስትራክቸሩን የቴሌ ወደ ሰባ እና ሰማንያ ፐርሰንት ያወርደዋል። ያ ማለት ምንድነው? ከአስር ከአስራ አምስት ከምናላት ሰላሳ ፐርሰንት እንደሰበሩና እንዳንዳንድ ቦታ የተለያዩ ኢንተራክሽኖች እና የካስተመር ኤክስፒሪየንስ ኢምፓክት የሚያደርጉ ነገሮች ይመጣሉ ማለት ነው። ያኔ ፊክስ ካደረግን ምናልባት የአፕሊኬሽን ዲዛይነሮች የተለያዩ ሰርቪሶች በኢንተርኔት ላይ ሊፈጠሩ የሚችሉት አሁን ሞር የማደግ ወይም ደግሞ የመለወጥ ክን ያመጣል ብለን እናስባለን። ምክንያቱም ኢንተርኔት ላይ በመድረስ ልክ ውጭ አገር ባለው ጥራት መሰረት ማቅረብ ይቻላል ማለት ነው። በኢትዮጵያ በኢንተርኔት አገልግሎት የሚስተዋለው ሌላው ችግር ከዋጋ ጋር የተያያዘ እንደሆነ አቶ ብሩክ ይገልጻሉ። ለዚህም መፍትሄ ማዘጋጀታቸውን ይናገራሉ። የኢንተርኔት አገልግሎት ክፍያ በጣም ኤክስፐንሲቭ ከመሆኑ የተነሳ ሰው በጣም ጥቂት ስፒድ ይወስዳል። ጥቂት ስፒድ ይወስድና አሁን ለምሳሌ አንድ ሜጋቢት ፐርሰከንድ አንድ ቢሮ ቢያዝ እዛ ቢሮ ውስጥ አስር ኮምፒውተርና አስር ሰራተኛ ካለ የአንድ ሜጋቢት ፐርሰከንድ ኖርማሊ በቂ አይደለም። ምክንያቱም አስር ሰው እየተጠቀመ ነው። ያንን አንድ ሜጋ ቢት ፐር ሰከንድ ብታካፍለው የሚመጣው ያለው መቶ ኪሎ ቢት ፐር ሰከንድ በዛ። አፕሊኬሽኖቹ ሆነ ዌብሳይቶቹ ሆነ በደንብ ኤክስፒሪየንስ ለማድረግ በጣም አስቸጋሪ ነው። ስለዚህ ሰው አፎርድ ማድረግ የሚችለውን ስለሆነ የሚወስደው ያ አፎርድ ያደረገውን ነገር ወስዶ ለብዙ ነገር ስለሚጠቀምበት ፐርፎርማንስ ኩ ይሆናል ማለት ነው። ይሄ የቴክኖሎጂ ችግር ሳይሆን የፕራይሲንግ ችግር ነው ማለት ነው። ለዛ ነው እኛ ፕራይሲንጋችንን አግረሲቭ ያደረግነው ምክንያቱም ሞር ተጠቃሚዎች እንዲኖሩ እነ ብሩክ ደንበኞችን ለመሳብ አሁን ካለው ኢንተርኔት ዋጋ እስከ 50 በመቶ ቅናሽ ለማድረግ አቅደዋል። ኢትዮ ቴሌኮም በአሁኑ ወቅት ለኢንተርኔት አገልግሎት በሜጋባይት 35 ሳንቲም ይጠይቃል። ጂቱጂ ለድርጅቶች ከ5 እስከ 20 በመቶ በሆነ ቅናሽ ዋጋ የኢንተርኔት አገልግሎቱን ለማቅረብ መዘጋጀቱን አስታውቋል። ከቅናሹ በከፍተኛ ሁኔታ ተጠቃሚ እንዲሆኑ የታሰቡት ግን የግለሰብ ደንበኞች ናቸው። አቶ ብሩክ ድርጅታቸው ግለሰቦች ላይ ማተኮር የፈለገው በመደበኛ የስልክ መስመር የሚሰጥን የኢንተርኔት አገልግሎት ወይም ፊክስድ ላይን ሰርቪስ ለማስፋፋት ካለው ዓላማ በመነሳት እንደሆነ ይገልጻሉ። በእንዲህ አይነት መልኩ በሚሰጥ የኢንተርኔት አገልግሎት ኢትዮጵያ ከብዙ የአፍሪካ ሀገሮች እንኳ ስትወዳደር ወደኋላ መቅረቷን ስራ አስኪያጁ ይናገራሉ። በአንጻሩ በተንቀሳቃሽ ስልክ ኢንተርኔትን የሚጠቀሙ ሰዎች ቁጥር ከፍ ያለ መሆኑን ያስረዳሉ። የግሉ ዘርፍ በኢንተርኔት አገልግሎት አቅርቦት እንዲሳተፍ መደረጉ በኢትዮጵያ በመንግስት ብቻ የተያያዘውን የቴሌኮም ዘርፍ ወደ ግል ለማዛወር አንድ እርምጃ አድርገው ይቆጥሩታሉ። በቴሌኮም ዘርፍ ላይ መዋለ ንዋያቸውን ካፈሰሱ ባለ ሀብቶች አንዱ የሆኑት አቶ አዲስ አለማየው ደንበኞች አማራጭ ማግኘታቸው ጥሩ ቢሆንም ዘርፉ ሙሉ በሙሉ ለባለ ሀብቶች ክፍት ካልተደረገ አሁን ያለው ችግር አይቀረፍም ይላሉ። ከአዲስ አበባ እስከ አዳማ የተዘረጋውን የፍጥነት አውራ ጎዳናን በማነጻጸሪያነት በመጥቀስ መከራከሪያቸውን ያስረዳሉ። ከኢትዮ ቴሌኮም ብቻ አይደለም፣ አሁን ከሌላም ሰርቪስ ማግኘቱ አዘን ኦፕሽን። ግን ትልቁ ችግር አንድ መንገድ ያለ ያንም መንገድ ነው። ሁሉ ሰው ሼር የሚያደርገው የዚህ ሰባ አዳባ ሃይዌይ ያላት ነው። እስከዛሬ ኢትዮ ቴሌኮም ብቻ ነበር ያንን ሃይዌይ ማለት የሚያደርገው። ካስተመሩ ሶች ወይ ያንን ነው መጠቀም ያለት አሁን በሆን ሲ ዳርሀት ሌን ለአንድ ካምፓኒ አንዱን ሌን ደግሞ ለአንድ ካምፓኒ አከፋፍሎ ሰጡ ማለት ነው። አባት ሃይዌ ወር የተወሰነ ለውጥ ሊያመጣ ይችላል። ግን ትልቅ የሆነ ትራንስፎርሜሽናል ቼንጅ ሊያመጣ አይችልም። በዋጋም በሰርቪሱም በተለይ ነ ብቻ እንደምታደረግ አሁን እንዲሆን ያ እስከሆነ ድረስ ለውጥ አይመጣም። የኔ አማራጭ ቢባል ብጠየቅ ሁለተኛ ቴሌኮም እንደውም ሶስተኛ ቴሌኮም ከመንግስት ጋር መንግስት ሼር ይውሰድ፣ ህዝቡ ደግሞ ሌላ ሼር ወስደው ሌላ ሁለተኛ ድርጅት ይፈጣል። ያኔ ትሉ እውነተኛ የሆነ ትራንስፎርሜሽን ኮምፒቲሽን ይኖራል፣ በሰርቪስም፣ በዋጋ በሁሉም ነገር ያኔ ለውጣ ያለ። እስከዛ ድረስ ግን ለውጣ ያለው ብዬ ላምን። አቶ አዲስ የቴሌኮም ዘርፉን ልክ በሌሎች የአፍሪካ ሀገራት እንደተደረገው ለውጭ ድርጅቶች መስጠት ሳያስፈልግ ሙሉ ለሙሉ በኢትዮጵያውያን በተያያዙ ድርጅቶች መስራት ይቻላል ባይ ናቸው። ኢትዮጵያውያን ተሰባስበው በአክሲዮን የግል ባንኮች እንዳቋቋሙት ሁሉ የቴሌኮም ድርጅቶችንም መመስረት ይችላሉ ሲሉ ይሟገታሉ። በየሀገሩ በዘርፎ የተሰማሩ በርካታ ኢትዮጵያውያን መኖራቸውን የሚናገሩት አቶ አዲስ በባለሙያም በኩል ሀገሪቱ እምቅ አቅም እንዳላት ይመሰክራሉ። የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለመወልደየስ ነኝ። መልካም ጊዜ